voice of America ቻድ ዩናይትድ ስቴትስ የጉዞ እገዳ ከጣለችባቸው አገሮች ዝርዝር ውስጥ ከተጨመረች ከሁለት ሳምንታት በኋላ እገዳው ስለምን እንደተጣለባት እንደተጣለባት ጥያቄዎች እየተነሱ ነው። የጥያቄዎቹ መነሳት ለቻድ ምን የሚፈይደው ነገር ይኖር ይሆን? አዲሱ አበበ የሚያቀርበው የማሪያማ ዲያሎ ዘገባ ምላሽ ይሰጣል። ከክልላዊና ከዓለም አቀፍ ሸሪኮቿ ጋር በመሆን የምታካሄደው ጸረ ሽብርተኛነት እንቅስቃሴ እንደተጠበቀ ሆኖ፣ ቻድ ዩናይትድ ስቴትስ የጉዞ እገዳ እጣለችባቸው አገሮች ዝርዝር ውስጥ መግባቷ እያነጋገረ ነው። ሬይመንድ ጊልፕን በዋሽንግተኑ የብሔራዊ መከላከያ ዩኒቨርስቲ የአፍሪካ ስትራቴጂካዊ ጥናቶች ማዕከል ዲን ናቸው። ቻድ ሰባት መቶ ወታደሮችን በማሰማራት ለቻድ ሐይቅ ተፋሰስ አገሮች የጣምራ ግብረ ኃይል የመሪነት ሚና ስትጫወት የቆየች አገር ነች። አያሌ የአውሮፓና የአፍሪቃ አገሮች በመድሯቸው የጸረ ሽብርተኛነት ዘመቻዎችም ተሳትፋለች። ቻድ የጂ አምስት ሳህል ፕሬዝደንትም ነች። ቻድ እኮ ደግሞ አሉ ጊልፒን በማያያዝ ለይስሙላም ቢሆን የዩናይትድ ስቴትስ ሸሪክ ለመሆን ፈቃደኛ የሆነችና የምትችልም አገር ነች። ቻድ ምን ስላላደረገች እገዳ እንደተጣለባትና ተጣለባትና ሱዳን ምን ስላደረገች ከእገዳ ዝርዝሩ እንዳመለጠች ለመገመት በጣም አስቸጋሪ ነው። ነገሩን ቆቅልሽም ነው፣ ስለ ቻድ ብቻም ሳይሆን በመላ አህጉሪቱ ላሉ አገሮች አስቸጋሪ ነው። በተለይ እንዲህ ወደ ዩናይትድ ስቴትስ በሚደረግ ጉዞ ማዕቀብ ወይም እገዳ ሲጣል መስፈርቱ ምንድን ነው፣ ዓለም አቀፍ ሸሪክ አገር ለመሆን ምንድን ነው መለኪያው? የሚሉ ጥያቄዎችን ያጭራል። ተንታኞች ደግሞ በአንዲት አገር ላይ የጉዞ እገዳ ሲጣል የሴኪሪቲ ወይም የደህንነት ጉዳይ ለሚያሳስባቸው መዋለ ነዋይ አፍሳሾች አሉታዊ መልእክት ያስተላልፋል ይላሉ። ብራያን ማኮሎ የቻድ መዋለ ንዋይ ምክር ቤት ምክትል ሊቀመንበር ናቸው። እገዳው ሊጣልባት ሦስት ቀን ሲቀረው ነበርና ከቻድ የተመለሱት፣ እዚያ አገር ውስጥ ያለው ስሜት አንድ ጓደኛ በጓደኛው ላይ ክህደት የፈጸመ ዐይነት ስሜት ነው ያለው ብለዋል። ነገሩ ግልጽ ስለሆነ ግን ትኩረቱ ወደ ሌላ መሆን አለበት ሲሉም ተናግረዋል። የንግዱና የዲፕሎማሲው አጠቃላይ ግንኙነት ጠንካራ ነው። ዩናይትድ ስቴትስ ከሀያ ዓመታት በላይ በነበራት ግንኙነትም ወደፊት የሚታይ ይሆናል። በቅርቡም እኔ ወደ ውጭ ጉዳይ ሚኒስቴር ብቅ ብዬ እንዳየሁት እገዳውን ለማንሳት መደረግ ያለባቸውን ሁሉ እያደረጉ ናቸው እርግጥ ነው አንዳንድ እንደ ሰብአዊ መብት ጥበቃንና የጸጥታ ይዞታ ሁኔታዎችን ግምት ውስጥ ያስገባሉ። ማክኮሎ ባለፈው ወር ፓሪስ ውስጥ በተካሄደው አዲሱ የ2017-2021 የቻድ ብሔራዊ የልማት ዕቅድ ምሥረታ ላይም ተገኝተው ነበር። አያሌ ኢኮኖሚያዊ እንቅስቃሴዎችን ለመጨመር የንግድ ዘርፉን ምቹ ለማድረግና የአካባቢውን ተጨባጭ ሁኔታም ለማሻሻል ከልብ እያሰቡበት ነው። ይህ ሁሉ ከተደረገ በኋላ በእገዳው ላይ የሚኖረው አንደምታ ምን ይሆናል ብዙዎች የሚያነሱት ጥያቄ ነው። እገዳውን አስመልክቶ ዋይት ሃውስ የተጠቀመበት ቋንቋ ቻድ ጠቃሚና፣ በጸረ ሽብርተኛነቷም ዋጋ የሚሰጣት ሸሪክ አገር ነችልና። ዳሩ ምን ያደርጋል፣ ለሕዝቦች ደህንነት የሚጠቅሙና ከሽብርተኛነት ጋር የተያያዙ መረጃዎችን በበቂ ሁኔታ አታጋራም ብሎ በዚህ ምክንያት ይላል ሲያጠቃለል፣ የቢ አንድና የቢ ሁለት ቪዛ ያላቸው የቻድ ዜጎች ወደ ዩናይትድ ስቴትስ እንዳይገቡ ታግደዋል። አራት ነጥብ